የባለብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን፣ አድማጮቻችን የዕለቱን መሰናደዎች ይዘን መጥናል። ከዚያ በፊት ግን ማሳሰብ ያለን። በኮቪድ-19 ወይንም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምፅ ዋና መስሪያ ቤት ሕንፃና የሥራ ቦታዎችን ከተውሳክ ነፃ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይንም የተላለፉ ሊሆኑ ይችላሉ። በዘገባዎቹ ውስጥ ግን በመሠረቱ ስህተት የለም። የተረጋገጡና በማስረጃዎች የተደገፉ እንዲሁም ሚዛናዊ እንዲሆኑ ለማድረግ ሙያው የሚጠይቃቸው ጥረቶች ሁሉ ተደርገዋል። ይሁን እንጂ ያረጁ፣ በጊዜ ምክንያት የተለወጡ ጭብጦችና ሕዞች ቢኖርባቸው በቅድሚያ ይቅርታን ጠይቃለን። አሁን ወደ መጀመሪያው መሰናዱን ለፍ የዋሽንግተን ዲሲና አካባቢዋ የኢትዮጵያውያን የንግድ ቤቶችን ለሚያዘወትር ሰው አትርፍ የተሰኘው ስም ባይተዋር አይደለም። ኢትዮጵያ ላይ ትኩረት ያደረጉ ማስታወቂያዎች የተገጠገጡበት በየንግድ ቤቶች ደጃፍ የሚቀመጥ ነጻ ጋዜጣ ነው። ወደ ሃያ ለሚጠጉ ዓመታት ለብዙሃን ንግድ ተኮር መገናኛ ከሆነው ከዚህ ጋዜጣ ጀርባ ያለው ታሪክ ግን ምንድን ነው? ከሁሉም በፊት አንድ ስደተኛ እናገኛለን። በቤተዋር ሀገር ከሥራ ሥራ የሚቀያይር የልቡን መሻት ባለማግኘቱ ውስጡን ቅር ቅር የሚለው ስደተኛ ኢትዮጵያዊ በቅርቡ ከጀመረው ሥራ እንደሚቆራረጥ ልቡ ነግሮታል። ከዚያ በፊት ግን በሕትመት ዓለም ውስጥ ካለ ወንድሙ ጋር መከረ። ይሄ ጋዜጣ አዲስ አበባ ውስጥ ወንድሜ ጀምሮት ነበረ እዚህ ብዙ ኢትዮጵያውያኖች ያሉ እንዲህ ሲ አካባቢ ለምን አልጀምርም በሚል ወንድሜ ጋር ተደዋወቅ በዛ ጊዜ ደግሞ እንደ ቴክኖሎጂ እንደዛሬ ቀላል አልነበረም እንደ ሶፍትዌርም ዝም ብሎ ሊታወቅ አይደለም አሁን አንድ ሶፍትዌር ተከፍቶ ይጠቀምበታል ግን በዛ ጊዜ ክላሱን ሊወስጃለሁ ይዤ ክላስ እንደወሰድኩ ያልኩት አልቀረም በቃ ከዛ መስሪያ ቤት ሊወስድ እሱን ጀመርኩ ያን ወጣት ዛሬ ጎልማሳ ሁነዋል አቶ ኤልያስ ኃይለ ኢየሱስ ስለዚህ ከዚህ በኋላ አንቱታ ጨምረን እንቀጥላለን በወቅቱ ይሰሩበት ከነበረው ሥራ በተቀነሱ ማግስት በዩናይትድ ስቴትስ የሚኖሩ ኢትዮጵያንን የንግድ ቤቶች የሚያስተዋውቅ ጋዜጣ ለመጀመር ተነሱ አትረፍ የተሰኘው ይሄ ጋዜጣ ነሐሴ 8 1994 በኢትዮጵያ አቆጣጠር የመጀመሪያ አትሙ ከመውጣቱ በፊት አቶ ኤልያስ በተለያዩ ንግድ ቤቶች ደጅ መጥናት አስፈልጓቸው ነበር እንግዲህ መጀመሪያ ሲዝን ያደረግኩት ምንድነው ከእያንዳንዱ ስቴት ከቨርጂኒያ ከዲሲና ከሜሪላንድ የተወሰኑ ቢዝነሶች መረጥኩኝ። እዚ አነጋገርኳቸው ከነፃ አድቨርታይዝን ልስራላችሁ ብዬ አነጋግሬ ሁሉም ሁሉም ደስ ሏቸዋል፣ በነፃ አድቨርታይዝን ከዛ አወጣው የመጀመሪያው ጋዜጣ ነጻ ጋዜጣ ነው። አራት ገጽ ነው። ብላክ ኤንድ ዋይት ነው። ማደል ጀመርኩ። የአትረፍ ጋዜጣ እውን መሆን ተስፋ የሰጣቸው አቶ ኤልያስ፣ ጋዜጣው በወጣ በማግስቱ ጀምሮ ግን ፈተናዎች ጠብቀዋቸዋል። የመጀመሪያ ሱቅ ሄጄ አስቀመጥ። አጋጣሚ ሆኖ እነሱ አድቨርታይዝ ያደረግኩላቸው ናቸው። ሁለተኛው ሱቅ ሲሄድ እና ሳሳያቸው ይሄን ነገር ላስቀምጥ ስል የእነዛኞችን አድቨርታይዚንግ አይተው የኛ እንዴት የለም ብለው ትንሽ እንትን አሉ። ደስ አላላቸው። ከዛም በላይ ነበረ ከደስ ካለ ማለትም ትንሽ ንግግርም ነበረበት እና ያን ሰዓት ተስፋ ቆርጬ በቃ ያስቀመጥኳቸውን ጋዜጦች አንስሬ በቃ ይሄን ሥራ ላቁም። እንዴት አድርጌ ነው ይህን ነገር እንቀጥለው ከአሁኑ እንደዚህ ከ የቀጥነ በ ወደ መንገድ ነው። ሁሉን እንደ ጸባዩ እንደ አመሎ መያዝ የሚጠይቀውን ስራ አቶ ኤልያስ ከለመዱት በኋላ የደንበኞቻቸው ቁጥር መጨመሩ አልቀረም። እስከ ስድስተኛው እትም ድረስ ከማስታወቂያ አስነጋሪዎች ምንም አይነት ክፍያ ያልጠየቀው ጋዜጣ ቀስ በቀስ እንደ ማስታወቂያው ግዝፈት ከሰባት ዶላር እስከ መቶ ሀያ አምስት ዶላር ድረስ አስከፍሏል። ጋዜጣው ላይ የተለያዩ ንግድ ተቋማት አገልግሎታቸውን ያስተዋውቃሉ። የቤት ኪራይ ማስታወቂያዎች ይታተማሉ። ያገለገሉ እቃዎችም ለገበያ ይቀርባሉ። የእቃ ሽያጭ ነገር ከተነሳ የአቶ ኤልያስን ጅምር ለመደገፍ በማሰብ አንድ ወዳጃቸው ያደረገውን ዛሬም ያስታውሳሉ። አንድ ያጋጠመው ነገር አንድ ጓደኛዬም ዋካ አንድ ነገር ከአንድ ጊዜ ነው የማስገባው። ስለ የሆነ የምግብ ቤት ጠረጴዛ አለ። አንድ ጓደኛዬ አላት እና፣ በቃ እሱን አውጣዋለሁ ሱ ስንቁጥር ታጠኝ አወጣ

ለ29 ዓመታት በዩናይትድ ስቴትስ የኖሩት አቶ ኤልያስ ኃይል ኢየሱስ ጋዜጣቸው በየንግድ ቤቶቹ ደጃፍ እየተቀመጠ የብዙ ኢትዮጵያውያን ንግድ ተኮር የመረጃ ምንጭ ሲሆን የሚፈጥርባቸው ደስታ የሚገመት ነው። እሳቸው ግን የደስታቸው ሁሉ ደስታ ወደ ሀገራቸው መመለስ ሳይሆንባቸው አልቀረም። ከጥቂት ዓመታት ወዲህ ጠቅልለው ወደ ሀገር ቤት ተመልሰዋል። ለዚህ ውሳኔያቸው ሲሰናዱ ሐሳብ የሆነባቸው ጉዳይ ለዓመታት የቆየውን ጋዜጣ ዘግተው የመሄዳቸው ነገር ነው። ለሳቸው አትርፍ የሚለው ስያሜ ከትርፍና ከመጠቀም የተሻገረ ትርጉም አለው። የአያታቸው ስምም ነው። የአያታቸውን ማስታወሻ እንዴት ጥለው ትሄዳሉ? ያኔ ነው ቤታንያ ባልቻ የተገኘችው። ሶስት ዓመት ሊሆነኝ ነው ስራ ውስጥ ከገባው። ኤልያስ በጣም ጎበዝ ነው። ብቻውን ነው ይህን ሁላ ሲሰራ የነበረው። ብዙ ሰው የማይረዳው ኤዲቲንግ ጀምሮ፣ ከስልክ መቀበል ጀምሮ ዲሊቨሪ ቀጥሎ፣ ሁሉን ነገር የሚሰራው አንድ ሰው ነው። ይህንን ሪስፖንስብሊቲ ወስዶ ለእኔ በትልቅ ሬስፖንሲቢሊቲነት መስጠት ራሱ ለእኔ ትስን ኦነር ከኤልያስ መቀበሉ ራሱ። ቤታንያ ባልቻ የአቶ ኤልያስ የወንድም ልጅ ናት። የአትረፍ ጋዜጣን አደራ ተቀብላለች። ጋዜጣው ከዘመኑ አውድ እንዳይርቅ የተለያዩ ለውጦችንም እንዳደረገችበት ትናገራለች። የቆየ ዌብሳይት በራሱ ላይ ማሻሻል አድርገናል። አንድ ብዙ የስልክ ጥሪዎች የቀረፍኩበት ሰው የሚደውል የነበረው ጋዜጣው መች ነው የሚወጣው የቤት ኪራይ የነበር ዙን የተወሰነ ለመቀፍ አትሊስት መች እንደሚወጣ ዌብሳይቱ ላይ ኤቭሪ ትሪ ዊክስ አፕዴት እያደረግን እሱን ለመቀፍ ችለናል። አንደኛ እሱ ነው፣ ሁለተኛ ዌብሳይቱን ማሻሻል ወደ አዲስ ቀይረነዋል። አሁን በቶኒ ቶኒ እቅዳችን ደግሞ ወደ አፕሊኬሽን ሙሉ ለሙሉ ጋዜጣውን እናወጣዋለን ማለት አይደለም። በአፕሊኬሽን ግን የተወሰነ መልክ ኦንላይን ፔመንት ድሮም ነበረን፣ ግን በሞደርኑ ያድርገን አፕሊኬሽኑ ላይ የተወሰነ መልክ እንቀይራለን ብለናል ወደዛ ከብሪታንያ ጋር በነበረኝ አጭር የስልክ ቆይታ የተረዳሁት ነገር ቢኖር ማስታወቂያዎች የሚታተሙበት ስምንት ሺህ ቅጂዎች ያሉት ጋዜጣ ብቻ አይደለም፣ የኢትዮጵያን ማህበረሰብ በአቅሙ የሚያገናኝ ትንሽ የገበያ የንግድ ሀሳብ መገናኛ መላም ነው። ሞግዚት ፈላጊ፣ የቤት ኪራይ፣ ደባል ፈላጊ፣ በአደራ ወደ ሀገር ቤት ሻንጣ የሚወስድለት ፈላጊ፣ ትላልቅ የመኪና ሻጮችን ከመሰሉ ድርጅቶች ጋር በዚች ጋዜጣ ውስጥ አለሁ ይላል። በማዳመጥ ላይ ያላችሁት ጋቤና ነው። ከአሜሪካ ድምፅ ራዲዮ አብራችሁን ስለሆናችሁም እናመሰግናለን። የአምቦ ዘጋቢያችንና ኮር መልካ ወደ ደንቢዶሎ ተጉዞ ከዩኒቨርሲቲው የጋዜጠኝነትና ተግባቦት ትምህርት ተማሪዎች ጋር አጭር ውይይት አካሂዶ ነበረ። ውይይቱ በዩኒቨርሲቲ ውስጥ የሚከሰቱ ግጭቶች መንስኤና ግጭቶቹ እስከመከሰታቸው በፊት ምን መደረግ አለበት በሚለው ላይ ያጠነጠነ ነበር። ተወያይ ተማሪዎች ራሳቸውን በማስተዋወቅ ይጀምራሉ። ስሜ ይስቅ ደሳልኝ ይባላለሁ። አመሰግናለሁ። ራይማ ከሌለ። አመሰግናለሁ። ፉፋ መርጋ ይባላለሁ። አመሰግናለሁ። ሶስና ግርማ ይባላለሁ። የጆርናሊዝም ኢንደ ኮሚኒኬሽን ሶስተኛ አመት ተማሪ ነው። በዩኒቨርሲቲ ውስጥ ለሚከሰቱ ችግሮች እንደ ተማሪ ምንድን ነው መንስኤ ብላችሁ ታስባላችሁ? ራይማ አንደኛ በዩኒቨርሲቲ ውስጥ የተለያዩ መንስኤዎች ሊከሰቱ ይችላሉ፣ በውስጡ ላይ ማለት ነው። ሁለተኛ ደግሞ ከዩኒቨርሲቲ ውጭ በተለያዩ ዩኒቨርሲቲዎች የሚከሰቱ ችግሮች ሊሆኑ ይችላሉ ብዬ አስባለሁ። እንደኛ ግቢ ማለትም እንደ ደምቢዶሎ ዩኒቨርሲቲ ሁለት አይነት መንስኤዎች ነበሩ። አንደኛው ከውጭ የመጣው መንስኤ ሲሆን ያም ከሌላ ዩኒቨርሲቲ በሌላ ዩኒቨርሲቲ የተነሳው ግጭት ነበር እዚው ግጭቱ እንዲነሳ ወይም እንዲቀሰቀስ ያደረገው። ሌላው ደግሞ ግቢ ውስጥ አንደኛ እርስ በእርስ ተማሪዎች አይግባቡም ነበር። ያ ማለት የብሔርም ሊሆን ይችላል ይችላል የቋንቋ የሃይማኖትም ሊሆን ይችላል ኢቨን የግቢው የዕቃ አቅርቦትም ሊሆን ይችላል ለተማሪው ያስፈልገው ማቴሪያል እጥረትም ሊሆን ይችላል በዛ ምክንያት ተማሪዎች ትንሽ ነገር ሲያገኙ ለግጭት ሊነሳሱ ይችላሉ የግጭቱ መንስኤ ሆነው ብዬ የማስበው ያነሳችው ኤክስተርናሉን ይቀበላለሁ የውጭ ከውጭ ከሌላ ዩኒቨርሲቲ የምለው እሱን ይቀበላለሁ ግን ኢንተርናል የኛው የውስጡ ደግሞ የምለው የብሄር ነው የሚለውን ትንሽ ኔ አገንስት ነኝ እንደዛ አንድ ላይ ከጎርቤታችን ጋር ራሱ መኖር አንችልም ነበር የብሄር ቢሆን። አሁን ግን እውነታው የብሄር አይደለም። ለኔ የሁለት ጓደኛዎች ጥል ወደዛ አስፋፉት እንጂ ከዛ ጥል ለመጠቀም የሚፈልጉት ሰዎች ወደዛ እንዲስፋፋ አረጉት እንጂ ለኔ የብሄር ግጭት አይደለም ላለሁ እኔ እንደ ራሴ የሚያስበው በዩኒቨርስቲ ውስጥ ለሚነሱ ችግሮች በሀገሪቱ ያለው የፖለቲካ አለመረጋጋቶችም ምክንያት ነው ብዬ ነው የሚያስበው። አንድ ሁለተኛ ደግሞ ግቢ ውስጥ ያለው በየትኛው ዩኒቨርሲቲ ያለው የማናጅመንት ችግር እንዲሁም በመዋቀር አለመስራታቸው፣ ከጥበቃ ሰራተኛ ጀምሮ እስከ ፕሬዚዳንት ያሉት ባለሙያዎች በመዋቀር ባለመስራታቸው ችግሮች ሊፈጠሩ ይችላሉ። በብሄር ብቻ አይደለም፣ በቋንቋ አይደለም። እዚህ ግቢ ውስጥ ተማሪዎች ብለን የምንላቸው ሰዎች ወጣቶች ከመሆናቸው የተነሳ ነገሮችን ሰከን ብለን የማሰብ እንትኑ በጣም የወረደ ነው ማለት ለምነሱ ነገሮች በፖለቲካም ይሁን በየትኛውም በሃይማኖትን ብመጡ እራሳችን እንጂ ለሰዎች ባለማስቀደማችን ነው እንደዚህ አይነት ችግሮች የሚፈጠሩት ብዬ ነው የሚያስበው። ተማሪ መካከል ግጭት ሲፈጠር ዩኒቨርሲቲ ትምህርት መስጠት ሲያቆም ምን ችግሮች ናቸው የሚመጡት ተማሪ ላይ የተማሪው ቤተሰብ ላይ አገር ላይ ሶስና አንደኛ ከራሴ ልጀምር እኔ ተማሪ ነኝ የሶስተኛ ዓመት ተማሪ ነኝ ዘንድሮ ተመራቂ ነኝ ለመመረቅ ዝግጁ በሆንኩበት ሰዓት አንድ ወርክ ክላስ ማቋረጥ ማለት ቀላል አይደለም ያ ማለት የመመረቂያ ቀን ደዝማ ማለት ነው ያ ማለት ደግሞ ስራ የምፈልግበት ሰዓት ብዙ ቫካንሲዎች የሚወጡበት ሰዓት ነው። በዛ ሰዓት ተመርቂ ብዙ ማስታወቂያዎች ያመልጡኛል። እንደ ራሴ እንደ ተመራቂ ማለት ነው። በቤተሰብ ደግሞ ስመጣ እኔ ብዙ ኪሎ ሜትር አቋርጭ ነው የመጣውት ከሩቅ ቦታ ነው የመጣውት። ለዛ ደርሶ መልስ የማወጣው ብር አለ። ብዙ ብር ነው የማወጣው። ቤተሰብ በዚህ ሰዓት ኢኮኖሚካሊ ይጎዳል። በሀገር ደረጃ ስናይ ደግሞ ዩኒቨርሲቲ መዝጋት ትንሽ ማለት ዝም ብሎ የሚታይ ነገር አደለም አደለም። ዩኒቨርሲቲ መዋለ ሕጻናት ሲዘጋ ራሱ በኅብረተሰቡ ላይ ጫና ያደርሳል እና አንደኛ ሳይኮሎጂካሊ ተማሪዎች ይጎዳሉ። ሁለተኛ ደግሞ ወደ ቤተሰብ ስንመጣ ኢኮኖሚካሊ በጣም ቤተሰብ እንትን ይላል። ሶስተኛው በሀገር ደረጃ ስናይም ዩኒቨርሲቲ መዝጋት ለሀገሪቱም ኢሜጅ ጥሩ አደለም። እኔም ከሩቅ ቦታ ነው የመጣሁት። በዛ ማህበረሰቡ ውስጥ እጄ በጣም ምን ነው የመጣ ተባረ ነው ወይስ ብሎ ነው የምጠይቁ ማለት እንደዛ ሲሆን ደግሞ በቃ እዛ ስነድ በጣም ሞራሊ ቤተሰብ የመጨረሻ እኛ ላይ ተስፋ ይቆርጣል። ከዳ ቤተሰብ ነው ይመጣል። ያ ሲሆን ደግሞ በጣም እኛ ላይ ተስፋ አድርጎ የነበረው ቤተሰብ ከእኛ ተስፋ ይቆርጣል። ስነ ልቦና ላይ በጣም ተስኗል። አመሰግናለሁ። ማለት እነሱ ሲነፉፋ ብለውታል። በእነሱ ሀሳብ ላይ አንድ ሀሳብ ለመጨመር ፈልጌ ነው። እነሱ ካሉት ውጭ አንድ ቤተሰብ ላይ በእኔ ሕይወት ያጋጠመኝ የእምነት ማጣት ማለት ከዚህ ከሆነ ነው። በኋላ ቤተሰብ አምኝ ይልካለሁ ወይ ነገስ ምን ይሆናል የሚለው ነገር በጣም ነበረና፣ ኢቨን ለአንድ ሳምንት ያህል ተከልክያለሁ ወደዚህ እንዳልመጣ። ማለት እንደዚህ አይነት ነገሮች ላይ በቤተሰብ በጣም ጫና ይፈጥራል። እንዴት ነው በተማሪ መካከል ግጭት እንዳይፈጠር በዩኒቨርሲቲ አካባቢ ግጭት እንዳይፈጠር ችግሮች እንዳይፈጠሩ ማድረግ የሚችለው ምንድን ነው የምታስቡ? እንዴት ነው ይህንን ችግር ሳይደርስ መቅረፍ የሚችል? እንደዚ አይነት ችግሮች እንዳይፈጠሩ ተማሪዎች እርስ በርስ በጣም መዋደድ፣ መያያዝ አለባቸው። አጠገብ ያለውን ተማሪ እኔ ካልተንከባከብኩኝ፣ እሱ ካልተንከባከበኝ፣ ካልተንከባከብኳት ከእሷ ጋር በክብር ተከባብረን ካልኖረን ለሌላ ነገር ነው የምንዳረገው። ምክንያቱም የሶስት አመት ልፋትም ለትምህርት ብቻ አይደለም የምመጣው ሶሻል ላይፍንም ለመማር ነው ማለት ከአንድ በአንድ አካባቢ ማህበረሰብ ውስጥ ተወልጄ አድጌ እንደዚህ ዩኒቨርሲቲ በሚገባበት ጊዜ ከተለያዩ ብሔር ጋር ስለምኖር ሶሻል ላይፍንም ለማጠናከር ነው። ስለዚህ እርስ በርስ በመያያዝ ነው መኖር ያለብን። እንዲሁም ዩኒቨርሲቲዎች የተለያዩ ስልጠና ማዘጋጀት አለበት ብዬ ነው የሚያምነው። የማቀራረብ ስራ አልተሰራም እስካሁን ድረስ የሆኔ መንግስት የሚረባረበው ችግሩ ከተፈጠረ በኋላ ነው። ዩኒቨርሲቲ የሚረባረበው የሆኔ ነገር የሚያደርገው የሆኔ ክስተት ከሆነ በኋላ ነው። ያ ከመሆኑ በፊት ተማሪዎችን ማቀራረብ ኦሮሞኛ የማይችሉትን አፋን ኦሮሞን ማስተማር አማርኛ የማይችሉትን አማርኛ ማስተማር፣ የተለያዩ እነዚህ ሁለት ቋንቋ ብቻ አይደለም ከሰማና ምናምን በላይ ቋንቋቸዋል። እነዚህን ቋንቋቸውን የሚማሩበት የተለያዩ ሲምፖዚሞችን፣ የተለያዩ መዝናኛ ቦታዎችን፣ የተለያዩ ብቻ ተማሪዎችን የማቀራረብ ስራ የሚሰራበት ባህላዊ እንትኖችን እያዘጋጀ ማቀራረብ ብችል እነዚህ ችግሮችን መቅረፍ ይቻላል ብዬ ነው የሚያስበው። እኔ ደግሞ ከተማሪዎች የምጠበቀውን ነገር ማለት እፈልጋለሁ። እኔ እንደ ተማሪነቴ ተማሪ ለምንድን ነው ከቤት የተነሳው? ምን አይነት ጎል ነው ወይ ደግሞ አላማ ነው ይዞ የተነሳ የሚለውን ማሰብ አለበት። ሁሌ ቤተሰቦቻችን ከኛ የሚጠብቁት የሆነ ሰው እንድንሆን ነው፣ በቃ እዚህ ደርሰን ተለውጠን እንድናይ። ማህበረሰባችንም ከኛ የሚጠብቀው ነገ ተለውጠን ሰውነን ማህበረሰቡን እንድንነሉ፣ ቤተሰቦቻችን እንድንለውጥ። ስለዚህ ትልቁ መሰረት አድርገን መሄድ ያለ ያለብን መማርም ያለብን ለግቢ ውስጥ ላሉ ተማሪዎች ብቻ አይደለም። ገና በፕሬፓራቶሪን ኤሌመንተሪ ያሉ ለሚመጡ ተማሪዎች ሁሉ ነው የማስተላለፈው። ይንመለክ ፖለቲካውን ምኑ ምኑን ሌላ ይሄ ትላልቅ ደረጃ ላይ ያለውን ነገር ነጌ ስለምንደርስበት ለዛሬ እናስቀምጥ። ከእኛ የምጠበቀው እውቀቱን መሰብሰብ ስለሆነ ምኑ ምኑ ለጌ ስለምደርስ፣ መጀመሪያ ግን እኔ ከራሴ ነው መጀመሪያ አለብኝ። እኔ ከዶርም ልጆች ጋር እንዲ ነው የምኖረው፣ ከክላስ ልጆች ጋር እንዲ ነው የምኖረው ከግቢ ሰዎችስ ጋር እንዲነው የሚለውን ነገር ሁሉም ሰው እየራሱ የራሱን ነገር በደንብ ማወቅ አለበት፣ ራሱን መፈተሽ ነው ያለበት ብዬ ነው የማምነው። እና ህብረተሰቡ ተማሪውን በተሻለው አቅም ማለትም ከሌላ ቦታ ስለመጣ እዚህ ደግሞ ማንም የለንም እኛ ህብረተሰቡ እናት አባቶቻችን ናቸው፣ አጠገብ ያለው ወንድሜ ነው እህቴ ናት። እና ይሄንን ነገር በአእምሯቸው ተማሪዎች እንዲፈጥሩ ማህበረሰቡ ከራሱ የሚጠበቀውን ነገር ማድረግ አለበት። ለምሳሌ እንደምሳሌ ቦስድ ጎንደር ዩኒቨርሲቲ ዘንድሮ ያደረገው ነገር አለ ለእያንዳንዱ ተማሪ ማህበረሰቡ እንደ ልጅ ጊዜ አኖረዋለሁ ብሎ ተማሪ ወስዷል። እና ሌላ ዩኒቨርሲቲዎችም እንደዚህ አይነት ልምዶችን በመውሰድ ችግሮችን መፍታት ይችላሉ ብዬ አስባለሁ። ሌላው ደግሞ በዩኒቨርስቲዎች ፓናል ውይይቶችን ማዘጋጀት ሶዶ ዩኒቨርሲቲን ማየት እንችላለን። ሶዶ ዩኒቨርሲቲ ሌላ ቦታ ረብሻ ሲነሳ ቀደም ብሎ ነው ተማሪዎችን የሚሰበስበው እና ያ ችግር በግቢው እንዳይከሰት ቅድመ ዝግጅት ያደርጋል ለልምድ ልውውጥ ደግሞ ሌላ ዩኒቨርሲቲ ቢሄድ ሌላው አካል የሃይማኖት ተቋማት የማስተማሩን ስራ ቢወጡ አሪፍ ነው ወይ ምናልባት ቀረብ የምለው ተማሪዎች አብዛኛውን ጊዜ ይህ ነገር እንዳይከሰት የተለያዩ ኢንፎርሜሽኖችን የሚሰሙበት ጊዜ አለ ወሬዎችን አሉባልታዎች እነሱን ነገሮች ኬት ነው ምንጩ ምንድን ነው ይህ ነገር ኬት ተከሰተ ብሎ ማጣራት አለባቸው ማለት ዝም ብሎ የሆነ ነገር በተወራ ቁጥር ቁጥር በዛ ነገር ተንተርሶ ወደ ሌላ ነገር ውስጥ ከመግባት እንዴት ነው ይሄ ነገር እኔን ይወክላል ወይ ምንድን ነው የሚባሉ ነገሮችን ፎከስ ሰጥተው ቢያውቁ ቢመረምሩ። ሁለተኛ ደግሞ እነዚህ ነገሮች በሚናፈሱበት ጊዜ ዩኒቨርሲቲው ራሱ ቶሎ ለተማሪዎች ግንዛቤ መስጠት፣ እነዚህ ነገሮች እንደዚህ ናቸው ብሎ ያንን ነገር ለመፍታት ትኩረት ሰጥቶ ቢሰራ እንዳይከሰት ያደርጋል ብዬ አምናለሁ። በከፍተኛ የትምህርት ተቋማት በተለይም በዩኒቨርሲቲዎች ውስጥ የሚከሰቱ ግጭቶችን እንዴት ማስቆም ይቻላል በሚል አጭር ውይይት ላይ ስለተሳትፋችሁ ቅዱሳ ቅድሳ፣ ላይ ረሂማ፣ ከሌል ፉፋ፣ መልጋ ሶስትና ድርማ በጣም ነው የማመሰግነው። ቀሪ ጊዜያችሁ በጣም በጥሩ ሁኔታ ተምራችሁ ጥሩ ውጤት የምታመጡበት እንዲሆንላችሁ መኛለው። አመሰግናለሁ ስለተሳተፋችሁ። ከአባይ ወንዝ አምስትና አስር ደቂቃ የእግር ጉዞ ርቀው በሚገኙ ስፍራዎች ለንጹሕ የመጠጥ ውሃና ለኤሌክትሪክ ኃይል አገልግሎት ያልታደሉ ወገኖች በአሁኑ ጊዜም አሉ። እነዚህ በባሕር ዳር ዙሪያ ወረዳ አንደሳ ቀበሌ የሚኖሩ ነዋሪዎች ናቸው። ነዋሪዎቹ ግን አንድ ነገር ላይ ተስፋ ጥለዋል። የሀገራት የክርክር መነሾ በሆነው የሕዳሴ ግድብ ላይ አስቴር ምስጋናው ዝርዝር አላት። እድሜያቸው በሰባዎቹ መጀመሪያ የሚገመተው ወይዘሮ ሙጨት ሁነኛው ከቤታቸው ወጥተውና ሀያ ደቂቃ የእግር መንገድ ተጉዘው በየቀኑ እንደሚያደርጉት ሁሉ ዛሬም የጉድጓድ ውሃ ለመቅዳት ወረፋ እየጠበቁ ነው። ተቀምጬ ወረፋ ሁሉ ዜ ነው እንጂ በቀን በቀን ያለች የምትቀዳ ሁሉ ዜ ነው እ ዛሬ ከዛ ተቀዳች ሰኞ የሚከፈት እስከ ሰኞች። የወይዘሮ ሙጭት መኖሪያ የአባይ ወንዝ በሚያቋርጠውና ለመነሻውም ቅርበት ባለው አካባቢ መሆኑን የሰማ ሰው ይህ ያለባቸው የውሃ ችግር ግር ሊያሰኘው ይችላል። የአባይን ልጅ ውሃ ጠማው እንዲሉ የእሳቸውን እና የመሰለ የአካባቢ ነዋሪዎች ህይወት በፈተና የተሞላ በድህነት የተከበበ ነው። ጤና ያጣች ልጃቸውን ለማስታመም እና የሶስት የልጅ ልጆቻቸውን ጉሮሮ ለመድፈን በቀን ለአራት እና አምስት ሰዓታት ወረፋ ጠብቀው ለዕለት ፍጆታ የሚሆን አንድ ጀሪካን ውሃ ያገኛሉ። ጥቂት ሳንቲም ለማግኘትም ለሌሎች ይቀዳሉ። ይህ ደግሞ የየዕለት ህይወታቸውን ፈታኝ እንዳደረገው ይናገራሉ። ይሰዋቀዳለሁ ለራስዎ ፍጆታ ከማምጣት ባለፈም ደግሞ ለሌላ ሰው ያመጣሉ? አመጣለሁ። ስንት ብር ይከፈልዎታል? ነው። ጤና ስላጣች ነው ይሄን ስራ የሚሰሩት? ነው እንጂ ወይዘሮ ሙጭት የሚቀዱበት የውሃ ጉድጓድ የተገነባው በ1994 ዓ.ም እንደሆነ የሚናገሩት የውሃው ተራ አስከባሪ ወይዘሮ አበቡ ከበደ ውሃው እያለቀ በመምጣቱና የተጠቃሚዎች ቁጥር በየጊዜው እየጨመረ በመምጣቱ በቂ ውሃ ማዳረስ እንዳልተቻለ ይናገራሉ። ህዝቡ ሁለት መቶ አርባ ሰው ነው የሚጠቀምበት ከሁለት መቶ አርባው ሰው ያው ሰው እየተቸጋገረ ኮሚቴዎች ያው ሰባት ኮሚቴዎች አሉ እነዚያ ሰባት ኮሚቴዎችን ይህም በመቆጣጠር ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ አስራ ሁለት ሰዓት ላይ እየጣለ ውሃ እስከ ዘጠኝ ሰዓት እስከ አስር ሰዓት እየተቀመጠ ነው ውሃውን የሚጠቀም። እና የውሃ ችግር አለበትኝ። ህዝቡ እየተቸገረ በጣም እየተቸጋገረ ይቺ የመጠጥ ውሃ አንዲት ጀሪካ ውሃ ለመጠጥ እንጂ ለሌላ ነገር የምሰራራው ነገር የላትም። ያው ከአባይ አስር ደቂቃ መንገድ ርቀት ነው ውሃው ያለ የከርሰ ምድሩ ውሃ ካለበት። እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። አምስት ደቂቃ ነው የሚፈጀው። ለመጠቀም አንድ ጀሪካ ውሃ ለመጠጥ ብቻ ናት። አሁን እዚህ ጋር በወረፋ ስትጨቃጨቁ ነበረ እየሰማሁ ነበረ። እንደገና ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው። አገልግሎቱ ስለበዛበት አስራ ስምንት አመቱ ነው። እና ውሃው ሲያልቅበት አሁን እኔ አቆሙ እያልኩኝ እያቆሙ ነው። አምስት ደቂቃ ቁሙ እንደሆነ ሁለት ሶስት ጀሪካ ይቀዳል። አስር ደቂቃ ቁሙ እንደሆነ ሰባት ስምንት ጀሪካ ይቀዳል። እንዘያልኩ ነው እራሱ አሁን የምጠቀም ራሱ ዘበኞች ስድስት ሰዓት ላይ ዝጊ፣ ሰባት ሰዓት ላይ ክፈች ይሉኝ ለህዝቡ አልደርስልኝ ብሎ ከዘበኞች ትእዛዝ በላይ ሁኝ ዝም ብዬ ነው አሁን ምሰራ። እዚሁ አንዳሳ ቀበሌ ነው የሚገኘው። ወይዘሮ ብርቄ ቤት ገብቻለሁ። ወይዘሮ ብርቄ እንጨትና ኩበት ቀላቅለው በማንደድ እንጀራ እየጋገሩ አገኘኋቸው። የኤሌክትሪክ ኃይል ተጠቃሚ ባለመሆናቸው በጭስና በእሳት ምክንያት የጤና ችግር እንደገጠማቸው ይናገራሉ። ጫካ ዛሬ ተከልክሏል። አሁን ከሚሄዱ ምን ሊያደርጉ ነው? እንጨት ለማምጣት እየተሾላለክነ ነው። እንዲሁም እንጨት ምናመጣ ያና ምጠንም እየተጠቀምነ ነው። በምጣዱ አሁን ተቀምጨ ስጋግር ልብን ሲመተኝ በቃ ልብ ህመምተኛ ሆኜ አንድ አስራ ስድስት አመት ነው ጠበል የጠጣው። ዛሬ አይኔ አይ አይኔ ጠፍቷል። መብራት ይመጣልን በስኮ ምጣድን እንጥዳለን፣ ድስትን እንጥዳለን፣ እ ቡና እናፈላለን። ይሄ ይሄ ጥቃሞት ነበረን። አይ ሲመሽ ላምባዲና ገዝተን በእጃችን ዘን ከቤት ላምባ ይበራል በዳሪ ላምባዲና ገዝተን ነው የምንጠቀም። የአስራ አንደኛ ክፍል ተማሪ ልጃቸው መቅደስ ሙጬ በኩራዝ ስታጠና አግኝቻታለሁ። መቅደስ የተሻለ ቀንን በመናፈቅ ለታላቁ የኢትዮጵያ ህዳሴ ግድብ ገንዘብ እንዳዋጣችም ትናገራለች። በኩራዝ እያጥ በማጠናበት ሰዓት ወረቀቱ ላይ ያለው ጽሁፍ ነጸብራቅ አለው እና ያ የፀሐይ ብርሃንን እያለ አይኔን እያመመኝ፣ እና ብዙ ፍላጎትም የለኝም። ፍላጎቴን ሁሉ ቀነሰው፣ የማጥናት ፍላጎቴ። ጭሱም፣ ሽታውም ኩራዝ ለምንም እንትን አይልም፣ ብዙ ጉዳት አለው። አባይ እዚህ አካባቢ ሩቅ ነው ወይስ ቅርብ ነው? አረ ቅርብ ነው። እኛ ስር ነው፣ እዛው ትምህርት ቤት ስር ነው። ግን ቅርብ እንደመሆኑ ለሌላ ሀገር አልፎ ይሄዳል እንጂ ለኛ ምንም እየጠቀምን አይደለም። ለአባይ ግድብ ብር አዋጡ እየተባለ እና እያዋጣን ምን እያል ነበር ግን እንደዛም አዋጠን የመብራቱም አልመጣልንም። ሲቀጥል ደግሞ በግድብም እስካሁን እንደዚህ እየተሰራ ነው እንጂ ምንባል አልቋል ወይም እዚህ ደረጃ ደርሷን እየተባለን አይደለም። ኢትዮጵያ የታላቁን ህዳሴ ግድብ ግንባታ ከስምንት ዓመታት በፊት የጀመረችው በእንዲህ አይነት የከፋ ድህነት የሚኖሩ ዜጎቿን ህይወት ለመቀየር ነው። አሁን ግድቡ ከሰባ በመቶ በላይ ተጠናቋል። የዚህ አካባቢ ነዋሪዎችና በግድቡ ላይ አሻራቸውን ያሳረፉ ኢትዮጵያዊ በሙሉ በተስፋ የሚጠብቁት ይህንኑ ነው። ያው አባይ ግድብ ራሱ ገድብ ያለው ሰጥቻለሁኝ ልጆችን አሳድጋለሁ ብዬ ለመብራትም ለውሃም ጥቅም አለው። በሚል ሰጠናን አባይ ተገድቦ ወው እንትን ቢል ለጥቅም ቢውል ቢሰራ፣ ሰው እየተቸጋገረ ህዝቡ እየተቸጋገረ ውሃ አልቦ እያደረ ቢሰራ ያልፍልናል። አቶ እንቢያለ በየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። በአባይ ዙሪያ ምርምር እያደረጉ ይገኛሉ። በኢትዮጵያ እያደገ ከመጣው የሕዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ። ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹት አቶ እንቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ። በድምሩ የገጠር የከተማ ስንደምረው ኢትዮጵያ ውስጥ የኤሌክትሪክ አቅርቦቱ ሀያ ፐርሰንት አይበልጥም። የእነሱ ገጠር ከተማ ተደምሮ መቶ ፐርሰንት ነው። ሌላው የንጹህ ውሃ መጠጥ አቅርቦትን በተመለከተ የግብፅ አሁንም መቶ ፐርሰንት በገጠር በከተማ ሲያደርሱ፣ ኢትዮጵያ ውስጥ ግን በአማካኝ ከሀምሳ ፐርሰንት የማይበልጥ በተለይም በገጠር የተለያዩ ጉድጓዶችን መንግስት በመቆፈር ያቀረባቸውን በመጨመር እንጂ ያንን ከዋጣ ነው ምንም አይነት አቅርቦት የለም ብሎ መናገር ይቻላል። ሶስተኛ ላይ የመስኖ ግብፅና ኢትዮጵያ ግን በመስኖ የሚለመው መሬታቸው የኢትዮጵያ 3.6 ሚሊዮን ሄክታር ሲሆን የግብፅ 4.3 ሚሊዮን ሄክታር ነው። በአጠቃቀም ኢትዮጵያ ከ5 ፐርሰንት በላይ የሚሆን አልተጠቀመችም መስኖ ላይ ማለት ነው። አጠቃላይ ያላቸው የውሃ አቅምና አጠቃቀማቸው በሁለቱ አገራት መካከል በጣም ታላቅ ተቃርኖ ያለ መሆኑን ያሳያል ማለት ነው። በወሰን ተሻጋሪ ወንዞች ላይ ሶስት መሰረታዊ መርሆች አሉ። ምክንያታዊነትና ፍትሐዊነት፣ በሌሎች ላይ ከፍተኛ ጉዳት አለማድረስ፣ ተባብሮ መስራት መስራትና ችግሮች ሲፈጠሩ በሰላማዊ መንገድ መፍታት የሚሉ መርሆችን ተከትላ ነው ኢትዮጵያ ግድቡን የገነባቸው። ግብጽ በየጊዜው አቋሟን የምትቀያይረው አሁን በኢትዮጵያ ያለውን የፖለቲካ ቀውስ እንደ አንድ አጋጣሚ በመጠቀም ነው ይላሉ አቶ ቢያለ። ታላቁ የኢትዮጵያ ግድብ ውሃ ሙሌት ዙሪያ ኢትዮጵያና ግብጽ ሲያደርጉት የነበረው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ የገንዘብ ሚኒስትርና የአረብ ሊግ ለግብጽ የወገነ መግለጫ ማውጣታቸው በብዙ ኢትዮጵያውያን ዘንድ መነጋገሪያ ሆኗል። የኢትዮጵያ መንግስት ባለስልጣናት ግን የግድቡ ውሃ ሙሌትና ግንባታው እንደሚቀጥል ድርድሩን በሶስት ሀገራት በግብጽ በሱዳንና ዋና በኢትዮጵያ መካከል ብቻ እንደሆነ አሳስበዋል። የኢትዮጵያ ህዝብም ለግንባታው መጠናቀቅ አስፈላጊውን ድጋፍ እንዲያደርግ በሀገሪቱ ፕሬዚዳንት ሳህለወርቅ ዘውዴና በሌሎች ባለስልጣናት እንዲሁም ታዋቂ ግለሰቦች ጥሪ እየቀረበ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባርዳል። አብረን ስለነበርን እናመሰግናለን። አድማጮቻችን ደና ቆዩልን። ቶኔኔ